በመቶዎች የተቆጠሩ የፈረንሳይ ፖሊሶች ዋና ከተማ ፓሪስ ሰሜን ምስራቅ ቀበሌ ውስጥ የሚገኝ ግዙፍ የሆነ የፍልሰተኞች ካምፕ ዛሬ ማፈራረስ ጀምረዋል። የፈረንሳይ መንግስት ስደተኞችን ከጎዳናዎች አንስተው ወደ መጠለያዎች ለማስገባት እየተንቀሳቀሰ ነው። የረድኤት ድርጅቶች እንደሚናገሩት በስታሊንግራድ እና ዦሬ በሚባሉ የከተማ ባቡር ጣቢያዎች መካከል ባለው መሸለኪያ ጠርዝ ጠርዙን ይዘው ባለው ካምፕ ወደ ሶስት ሺህ የሚደርሱ ስደተኞች ተጠልለው ይገኛሉ። ዛሬ ብዛት ያላቸው ከተለያዩ ሀገሮች ፈልሶ የመጡ ሰዎች እቃቸውን ሸክፈው በትክክል ወደሚመዘገቡበት ማዕከል የሚወስዷቸውን አውቶቡሶች ሲጠባበቁ ታይተዋል። የፈረንሳይ የኢሚግሬሽን መስሪያ ቤት ዲሬክተር ዲዲየር ሌስሺ በመመዝገቢያው ጣቢያ አስተርጓሚዎችን ይዘን ከተለያዩ ሀገሮች ፈልሶ የመጡትን ሰዎች እንጠብቃለን፣ ያሉት መጀመሪያ ወደ ማዕከሉ እንኳን ደህና መጣችሁ ብለን ተቀብለናቸው፣ ከዚያም ጥገኝነት ለመጠየቅ እንዴት ማመልከቻ እንደሚሞሉ እናስረዳለን ብለዋል። በየድንኳኑ አለዚያም ደጅ ፍራሽ ላይ የተኙትን ስደተኞች ዛሬ ፖሊሶች በሌሊት ሄደው ሲቀሰቅሷቸው በዚሁ ውድቅት የት ልኔ ነው ብለው ተደናግጠው ታይተዋል። በዓመት ከመንፈቅ ጊዜ ውስጥ ከተካሄዱት ግዙፍ የስደተኞች መጠለያ ማንቀሳቀስ ወይም ማስገባት ዘመቻዎች ትልቁ መሆኑን የባለስልጣናቱ ገልጸዋል። ስታሊንግራድ ባቡር ጣቢያ አካባቢ ከአሁን ቀደም በተደጋጋሚ ስደተኞችን አንስተዋቸው የነበረ ቢሆንም አዲስ መጪዎች ሰፍረው ግን ቆይተዋል። አሁን የስታሊንግራንዱ አካባቢ ስደተኛ ማንሳት የተጀመረው የአገሪቱ ፕሬዝዳንት ፍራንሷ ኦላንድ ካሌ አጠገብ የሚገኘውን ጫካ ተብሎ የሚጠራውን የስደተኛ ካምፕ ካፈረሱ ከአንድ ሳምንት በኋላ መሆኑ ነው። ከእንግዲህ እንዲህ ያሉትን ካምፖች ዝም ብለን አንመለከትም። ለፈረንሳይ አይመጥኑምና የፓሪስን ካምፖች የምናስወግደው ከሀገሩ በድህነትና በጦርነት ምክንያት ለሚወጣው ስደተኛ ዘላቂ መፍትሔ ስለማይሆን ነው ያሉት ኦላን እንግሊዝ ስደተኞችን በመቀበል በበኩሏን ድርሻ እንድትወጣም ከጠቅላይ ሚኒስትሯ ቴሬሳ ሜ ጋር ተነጋግሬ ያለሁ ብለዋል። ባለፈው ሳምንት አምስት ሺህ ከተለያዩ አካባቢዎች ፈልሶ የመጡ ስደተኞች ከካሌ ተነስተው በአገሪቱ ዙሪያ በአራት መቶ ሀምሳ መጠለያዎች እንዲሰፍሩ መደረጉንም የፈረንሳዩ ፕሬዚዳንት ገልጠዋል።